እንደምን አመሻችሁ። በቅድሚያ አርዕስተ ዜናው። የሶማሊያው አክራሪ ታጣቂ ቡድን አሸባብ ሶማሊያ መዲና ሞቃዲሾ ላይ ባደረሰው ተከታታይ ጥቃት ቢያንስ ሶስት ባለስልጣናት መገደላቸው ተገለጸ። እንዲሁ በተጠርጣሪው ቡድን ተፈጽሟል በተባለ ሌላ ጥቃት ደግሞ ኬንያ ውስጥ ትናንት አንድ የመንግስት ባለስልጣን ተገድለዋል። ሰሜናዊ ማሊን ከባማኮ ማዕከላዊ መንግስት አገዛዝ ነጻ ለማውጣት የሚዋጉት የተዋሪግ አማጽያን ከሀገሪቱ መንግስት ጋር የሰላም ውል ፈጸሙ። በውሉ መሰረት የሰሜኑ ክፍል የበለጠ በራስ የመወሰን መብት አግኝቷል። ትናንት ጀርመን ውስጥ በቁጥጥር ስር የዋለውን የአልጀዚራ የቴሌቪዥን ጣቢያ ጋዜጠኛ አህመድ ማንሱር በቶሎ እንዲለቀቅ ጣቢያውና ድንበር የለሹ የጋዜጠኞች ማህበር ጠየቁ። ዜናው በዝርዝር የሶማሊያው አክራሪ ታጣቂ ቡድን አሸባብ ሶማሊያ መዲና ሞቃዲሾ ላይ ባደረሰው ተከታታይ ጥቃት ቢያንስ ሶስት ባለስልጣናት መገደላቸው ተገለጸ። እንደ ፖሊስ ገለጻ ደፈጣ ተዋጊዎቹ አንድ የመንግስት ባለስልጣን ቢሮ ላይ የተኩስ እሩምታ ከፍተዋል። እንደ የሶማሊያ የደህንነት ቢሮ ቃል አቀባይ ገለጻ ጽንፈኛ ቡድኑ ወደ አንድ ማሰልጠኛ ማዕከል ለመግባት ጥረት አድርጓል። የቡድኑ ታጣቂዎችን ለማጥቃት በተነሳው ጦርነት ሁለት የመንግስት ጸጥታ አስከባሪዎች ሲሞቱ፣ ጥቃት አድራሾቹን በሙሉ ተገድሏል። የአሸባብ ቃል አቀባይ በበኩሉ አስር የመንግስት የጸጥታ ኃይላት ተገድለዋል ሲል ነው በሬዲዮ መረጃዎችን ያሰራጨው። ትናንት ቅዳሜ ደግሞ ከደቡባዊ ሞቃዲሾ 30 ኪሎ ሜትር ርቀት ላይ በተነሳ ጦርነት ቢያንስ 15 የመንግስት ወታደሮች ሞተዋል፣ 30 የአሸባብ አባላት ተገድለዋል። በሌላ ዜና በጎረቤት ሀገር ኬንያ አንድ የመንግስት ባለስልጣን በጥይት ተመተው መገደላቸውን የኬንያ ፖሊስ ዛሬ አስታወቀ። ለግድያው የሚጠረጠረው ይኸው የአሸባብ ቡድን ነው። ሞሐመድ ባሬ አብዱላሂ የተገደሉት ቅዳሜ ማምሻውን ከመስጊድ ሲመለሱ መሆኑ ተጠቁሟል። ጥቃት ፈጻሚዎቹ አምልጠዋል። ቡድኑ በሶማሊያ ድንበር አቅራቢያ የሚገኙ የኬንያ የመንግስት አባላት የሆኑና ቡድኑን በይፋ እንደሚንጻረሩ የገለጹ ባለስልጣናት ስም ዝርዝር ስለነበረው የኬንያ ሰላም አስከባሪ ኃይል ጥቃቱ በአሸባብ ተፋላሚዎች ለመፈጸሙ ጥርጥር የለውም። የአፍሪቃ ህብረት ሰላም አስከባሪ ጓድን በመደገፍ የኬንያ መንግስት ጦሩን ወደ ሶማሊያ ካዘመተ በኋላ አሸባብ ኬንያ ላይ በተደጋጋሚ የብቀላ ጥቃት መጣሉ ይታወቃል። ሰሜናዊ ማሊን ከባማኮ ማዕከላዊ መንግስት አገዛዝ ነፃ ለማውጣት የሚዋጉት የተዋሪክ አማጽያን ከሀገሪቱ መንግስት ጋር የሰላም ውል ፈጸሙ። በውሉ መሰረት የሰሜኑ ክፍል የበለጠ በራስ የመወሰን መብት አግኝቷል። በዚህም መሰረት በርካታ የተዋሪክ ተፋላሚዎች የተቀላቀሉት የአዛዋርድ ንቅናቄ ጥምረት በመጻሩ ሲኤምኤ ፍላጎት ተሟልቷል። ስለሆነም ስምምነቱ ለሶስት ዓመታት በማሊ የዘለቀውን ግጭት ከአሁን በኋላ ያስቆማል ተብሎ ይገመታል። ቡድናቱ ለሰላም ስምምነት ከአንድ ዓመት በላይ የተደራደሩ ሲሆን ከተዋሪጋ አማጺያን በስተቀር የማሊ መንግስትና በርካታ ታጣቂ ኃይላት ውሉን በግንቦት ወር መጀመሪያ ባማኮ ላይ ፈርመዋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የዓለም ዜና ነው። የግሪክ መንግስት ከሚቀጥለው ወር ጀምሮ ለመንግስት ሰራተኞችና ለጡረተኞች ሙሉ ክፍያን መስጠት እንደማይችል ተገለጸ። ይህንን የዘገበው የጀርመኑ ፍራንክፈርተር አልገማይና የተሰኘው ጋዜጣ በዛሬው እትሙ ነው። ምክንያቱ ደግሞ ዓለም አቀፉ አበዳሪዎች ገንዘባቸውን ስለሚፈልጉ ነው። የግሪክ አበዳሪዎች እንዳሰሉት ከሆነ ግሪክ በወሩ መጨረሻ ከ2 እስከ 3.6 ቢሊዮን ዩሮ ገንዘብ ይጎድላታል። ከዚህም በተጨማሪ ከግብር የምታሰባስበው ገንዘብ በከፍተኛ መጠን ቀንሷል። የግሪክ መንግስት ያለበትን 1.6 ቢሊዮን ዩሮ ዕዳ ለዓለም አቀፉ የገንዘብ ተቋም መክፈል አቅቶታል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ ግሪክ ያለባትን የገንዘብ ዕዳ በተመለከተ ነገ ለሚካሄደው ልዩ ጉባኤ ካቢኔያቸው ዛሬ ጠዋት ሲመክር ቆይቷል። ኋላም ሲፕራስ መፍትሄ ያሉትን ሀሳብ ለጀርመኗ መራሄተ መንግስት አንጌላ ሜርክል፣ ለፈረንሳዩ ፕሬዚዳንት ፍራንሷ ኦላንድና ለአውሮፓ ህብረት ኮሚሽን ኃላፊ ዣን ክሎድ ዩንከር በስልክ መግለጻቸውን የግሪክ መንግስት ባወጣው ዘገባ ገልጿል። የሲፕራስ የመፍትሄ ሀሳብ ይዘት ግን በዘገባው አልተካተተም። ትናንት ጀርመን ውስጥ በቁጥጥር ስር የዋለውን የአልጀዚራ የቴሌቪዥን ጣቢያ ጋዜጠኛ አህመድ ማንሱር በቶሎ እንዲለቀቅ ጣቢያውና ድንበር የለሹ የጋዜጠኞች ማህበር ጠየቁ። ወደ ዱሃ ለመጓዝ ዝግጅት ላይ የነበረው ታዋቂው ጋዜጠኛ ማንሱር ቅዳሜ ዕለት ነበረ በርሊን ቴግል አይሮፕላን ማረፊያ በጀርመን የድንበር ጠባቂ ፖሊስ በቁጥጥር ስር የዋለው። ግብጽ ውስጥ እንደ አውሮፓውያን አቆጣጠር በ2011 ዓ ም በተካሄደው አብዮት ማንሱር በአንድ ጠበቃ ላይ ለተፈጸመ ድብደባ ተጠያቂ ነ ተብሎ በሌለበት በአንድ የግብጽ ፍርድ ቤት የ15 ዓመት እስራት በ2014 ዓ ም ተበይኖበት በዓለም አቀፍ ደረጃ በእስር እንዲያዝ እየተፈለገ ነበር። ማንሱር አጸያፊ ወቀሳ ሲል በተደጋጋሚ ከግብጽ የተዘነዘረበትን ወንጀል አጣጥሏል። እንደ ጋዜጠኛው ጠበቃ ከሆነ ማንሱር ለጊዜው በጀርመን የፖሊስ ቁጥጥር ስር ይቆያል። አክራሪው የታሊባን ቡድን ሰሜን አፍጋኒስታን ውስጥ በርካታ አካባቢዎችን በቁጥጥሩ ስራው አለ። የታሊባን ታጣቂዎች ኬላዎችን በማጥቃት የኩንዱስ አውራጃ ውስጥ የሚገኘው የካራሃር ዳር ይበልጡን ክፍል መቆጣጠሩን የአካባቢው ባለስልጣናት አስታውቋል። በዚህም የተነሳ ታሊባን ለኩንዱስ አውራጃ ተቃርቦ ይገኛል። የአፍጋኒስታን ጦር የአጸፋ እርምጃ ለመውሰድ በዝግጅት ላይ መሆኑን ቢገልጽም በዚህ ጥቃት ስለደረሰው የሰውም ይሁን የንብረት ጉዳት ይፋ አላደረገም። ጀርመን በአፍጋኒስታን ሰላም ለማስከበር ለዓመታት ጦሯን ካዘመተች በኋላ ከአንድ ዓመት ተኩል በፊት ነበረ ወታደሮቿን ከኩንዱስ ያስወጣችው። ከዚያን ጊዜ አንስቶ በአካባቢው የሰላሙ ሁኔታ ተዳክሟል። በተለይም በሚያዝያ ወር የታሊባን ታጣቂዎች ኩንዶስ ላይ ከፍተኛ ጥቃት ሰንዝረዋል። ይህ ዶችቨለ ነው። አድማጮች፣ ዜናው ከማብቃቱ በፊት ዋና ዋና ወሬዎቹ በድጋሚ እንሆ። የሶማሊያው አክራሪ ታጣቂ ቡድን አሸባብ ሶማሊያ መዲና ሞቃዲሾ ላይ ባደረሰው ተከታታይ ጥቃት ቢያንስ ሶስት ባለስልጣናት መገደላቸው ተገለጸ። እንዲሁ በተጠርጣሪው ቡድን ተፈጽሟል በተባለ ሌላ ጥቃት ደግሞ ኬንያ ውስጥ ትናንት አንድ የመንግስት ባለስልጣን ተገድለዋል። ሰሜናዊ ማሊን ከባማኮ ማዕከላዊ መንግስት አገዛዝ ነፃ ለማውጣት የሚዋጉት የተዋሬግ አማጽያን ከሀገሪቱ መንግስት ጋር የሰላም ውል ፈጸሙ። በውሉ መሰረት የሰሜኑ ክፍል የበለጠ በራስ የመወሰን መብት አግኝቷል። ትናንት ጀርመን ውስጥ በቁጥጥር ስር የዋለውን የአልጀዚራ የቴሌቪዥን ጣቢያ ጋዜጠኛ አህመድ ማንሱር በቶሎ እንዲለቀቅ ጣቢያውና ድንበር የለሹ የጋዜጠኞች ማህበር ጠየቁ። ዜናው አበቃ። በእኔ በኩል መልካም ምሽት።